The Voice of America. የኢትዮጵያና የኤርትራ የሰላም ስምምነት ኤርትራ ከውጊያ ወሬ ተላቃ ሰላማዊ ግንባታ ላይ እንድታተኩር ያደረገ በር ከፋጭ ስምምነት ነው ሲል የኤርትራ መንግስት የኢትዮ ኤርትራ የሰላም ስምምነት ሁለተኛ ዓመትን ምክንያት በማድረግ ባወጣው መግለጫ ተናግሯል። ስምምነቱ ተስፋ የተጣለበትን ያህል መራመድ ያልቻለው የሁለቱን ሀገሮች ሰላም በማይፈልጉ የውስጥና የውጭ ኃይሎች ምክንያት እንደሆነ በመጥቀስም ወቅሷል። ብርሃነ በረሃ ከአስመራ ተጨማሪ አለው። ስምምነቱ ትላንት ጠላት፣ ዛሬ ደግሞ ወዳጆች የሆኑ ሁለቱ አገራት እርስ በርሳቸው ከመጠቃቃትና ከመጎዳዳት ተላቀው በጋራ እንዲመክሩና እንዲሰሩ ያስቻለ ስምምነት ከመሆኑም በላይ ለሀያ ዓመታት ተለያይተው የነበሩ ህዝቦቻቸውን ዳግም ያገናኘና በጦርነትና ግጭት ላይ ይባክን የነበረው አቅምና ሀብት በልማት ላይ እንዲውል ያስቻለ ስምምነት እንደሆነም መግለጫው ገልጸዋል። የሁለቱ ሀገራት ስምምነት ከሁለቱ ሀገራት ባለፈም ለረጅም ጊዜ በግጭት በተናጠውና በተጎዳው የአፍሪካ ቀንድ የሰላም የመረጋጋትና ትብብር መሰረት የጣለና ከኤርትራ ጠላቶች ጋር ወግነው የነበሩ ሱዳንና ሶማሌ ከኤርትራ ጋር መደጋገፍና መተባበር የጀመሩበት ስምምነት እንደሆነም የኤርትራ መንግስት በመግለጫው ጠቁመዋል። ከሁለት ዓመት ስምምነት በኋላም የኢትዮጵያ መከላከያ ሰራዊት በኤርትራ ሉላው መሬት እንደሚገኝ ያመለከተው የኤርትራ መንግስት መግለጫ ኢትዮጵያ ግጭትና ቀውስ ያልተለያትና በተወሳሰበ የሽግግር መድረክ ውስጥ የምትገኝ ከመሆኗም በላይ በኤርትራና ኢትዮጵያ የተጀመረውን ሰላም በማደፍረስ ወደ ግጭት ለመመለስ የሚያልሙና የሚሰሩ የውስጥ ጠላቶችና የአካባቢውን ሰላም የማይፈልጉ በቀጠናውና በአካባቢው የሚገኙ የውጭ ኃይሎች በመኖራቸው በሁለቱ ሀገራት መካከል የተጀመረው ግንኙነት ተስፋ ይተጣል በትንና የታሰበለትን ያህል ሊራመድ እንዳልቻለ መግለጫው እንደ ምክንያትነት አስቀምጠዋል። የያዝነው ዓላማ ግዝፈትና ክብደት እንዲሁም የሚያጋጥሙ ፈተናዎች ቁርጠኝነታችንንና በራስ መተማመናችንን የሚያነቃንቁ ስላልሆኑ ተይዞ ያለውን ልዑላዊ መሬታችንን ለማስመለስ ሳንሰለች በትዕግስት እንሰራለን ሲል የኤርትራ መንግሥት በመግለጫው አስታውቋል። ኢትዮጵያና ሱዳን የሽግር መድረክን ማዕበል አልፈው ወደ ተሻለ ደረጃ እንዲደርሱና በመካከላችን ሰላምና መደጋገፍ እንዲጎለበት አቅማችንን ሳንቆጥብ እንሰራለን ያለው የኤርትራ መንግስት መግለጫ ከሱዳን ሶማሌና ደቡብ ሱዳን ጋር መደጋገፋችንን ለማሳደግና ለአፍሪካ ቀንድ ትብብር እንተጋለን ብለዋል። የኢትዮጵያና ኤርትራ ሰላም ሁለተኛ ዓመትን በምናስታውስበት አጋጣሚ ያለንበት መድረክ አበይት እድሎችና ቀላል ያልሆኑ ፈተናዎችን በሚገባ ተገንዝበን የጠላት ኃይሎችን በኃይልና በብልሃት በመመከት በሰላምና ልማት እንዲሁም የትብብር ጎዳና እንጓዛለን ሲል በኤርትራ መንግስት የወጣው መግለጫ ቋጭቷል። በሌላ ዜና ትላንት በተደረገ የኮሮና ቫይረስ ምርመራ አስራ ሰባት ሰዎች ቫይረሱ እንደተገኘባቸው ሌሎች ሀምሳ ሰዎች ደግሞ ከበሽታው እንዳገገሙ የኤርትራ ጤና ሚኒስቴር ሐምሌ ሶስት ምሽት አስታውቋል። አስራ ሰባቱ ሰዎች በቅርብ ቀናት ከሱዳን ተመልሰው በጋሽባርካሪጅን በአዲባራ ለይቶ ማቆያ እንደነበሩ የኤርትራ ጤና ሚኒስቴር ጨምሮ አስታውቋል። ይህ ዜና እስከተጠናቀረበት ሰዓት በኤርትራ በኮሮና ቫይረስ የተያዙ ሰዎች ቁጥር 232 ሲሆን 107ቱ ከበሽታው ሲያገግሙ የተቀሩት 225 ደግሞ በሆስፒታል እንደሚገኙ የኤርትራ ጤና ሚኒስቴር አስታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ